ፕሬዝደንት ኦባማ ትላንት ወደ አርጀንቲና ከማምራታቸው በፊት ለኩባ ሕዝብ ባደረጉት ንግግር ኩባ ውስጥ ዲሞክራሲያዊ ለውጥ እንዲደረግ ጥሪ አቅርበዋል። በሁለቱ አገሮች ግንኙነት ላይም ትኩረት ሰጥተዋል። ዘጋቢያችን አልቤርቶ ፒሜንታ ያጠናቀረውን ዘገባ አዳነች ፍሳሐዬ ታቀርባለች። ከአስራ አምስት ወራት በፊት አንድ አሜሪካዊ ፕሬዚደንት በቀጥታ ለኪባ ሕዝብ ንግግር ሊያደርግ የሚችልበት ዲፕሎማሲያዊ ሁኔታ አልነበረም። እዚህ የመጣሁት በአሜሪካዎቹ ውስጥ የቀዝቃዛ ጦርነቱን የመጨረሻ ርዝራዥ ለመቅበር ነው። ፕሬዝደንት ኦባማ በሃቫና ግራንድ ማለት ታላቅ ቲያትር ቤት ሆነው ባደረጉት ንግግር ዩናይትድ ስቴትስንና ኪባን ለብዙ ዓመታት ተራርቀው የቆዩ ወንድማማቾች ብለዋቸዋል። ፕሬዚደንት ኦባማ የኩቢያ ፕሬዚደንት ራውል ካስትሮ እና ሌሎች የሀገሪቱ ባለሥልጣኖች በአዳራሹ ተቀምጠው ያዳምጡ በነበረው ንግግራቸው ስለ ሰብአዊ መብት ወሳኝነት አስገንዝበዋል። ዜጎች ያለ አንዳች ፍርሃት የመሰላቸውን የመናገር ነጻነት ሊኖራቸው ይገባል ብዬ አምናለሁ የመደራጀት መንግስታቸውን የመንቀፍና በሰላማዊ መንገድ ተቃውሞ የማካሄድ ነጻነት እንዲኖራቸው ያስፈልጋል። በሕግ የመገዛት ጉዳይ እነዚህን መብቶች የተጠቀሙ ሰዎችን በዘፈቀደ ማሰርን ማቀፍ የለበትም። ሰዎች መንግስታቸውን ነጻና ዴሞክራሲያዊ በሆነ የምርጫ ሂደት ለመምረጥ መቻል አለባቸው ብዬ አምናለሁ። ፕሬዚደንት ኦባማ እያይዘውም ዩናይትድ ስቴትስ በኪባ ላይ የጣለችው ማዕቀብ እንዲነሳ በድጋሚ ጥሪ አቅርበዋል። በዩናይትድ ስቴትስ ፕሬዚደንትነቴ በኩባ ላይ የተጣለው ማዕቀብ እንዲነሣ ለአገሪቱ ምክር ቤት ጥሪ አቅርቤ አለሁ። ማዕቀቡ በኩባ ሕዝብ ላይ የተጫነ ጊዜ ያለፈበት ሸክም ነው። ኩባ ውስጥ መሥራት፣ ከኩባ ጋር መናገድ ወይም በኩባ ማዋዕለ ንዋይ ለማፍሰስ በሚፈልጉ አሜሪካውያን ላይ የተጫነ ሸክምም ነው። ማዕቀቡ መነሳት ያለበት ጊዜ ደርሷል። ፕሬዚደንት ኦባማ ባለፈው እሁድ ኪባ እንደ ገቡ የኪባ ባለሥልጣኖች ዲሞክራሲን በመደገፍ የተካሄደ ተቃውሞን በትነዋል፣ አስረዋለም። ፕሬዚደንት ኦባማ ትናንት ማክሰኞ ንግግር ካደረጉ በኋላ በሀገሪቱ ካሉት ተቃዋሚዎች ጋር ተገናኝተው ተነጋግረዋል። ባለፈው እሁድ ተይዘው የነበሩ ተቃዋሚዎችም ይገኙባቸዋል። with respect to engagement with Cuba uh, is not simply me meeting with President Castro or ከዚህ ቀደምም ደጋግሜ እንደተናገርኩት ሁሉ ከኩባ ጋር በሚኖረን የግንኙነት ፖሊሲ መሰረት ከፕሬዚዳንት ካስትሮ እና ከሌሎች ባለስልጣኖች ጋር ተገናኝተው መነጋገር ብቻ ሳይሆን የኩባ ሕዝብ የሚለውን በቀጥታ ከራሱ ለመስማት መቻልም ጭምር ነው። ፕሬዚደንት ኦባማ የኪባ ጉብኝታቸውን ከማጠናቀቃቸው በፊት በታምፓ ቤይ ሬይስ እና በኩባ ብሔራዊ ቡድን መካከል በቤዝቦል ስታዲየም የተደረገ የቤዝቦል ጨዋታ ውድድር አውደ ትሬት ተመልክተዋል። ከኩባ መሪዎች ጋር አብረው የጨዋታ ውድድር ለማየት የቻሉበትን ጊዜ በጋራ ያሳልፍ ነው ብሔራዊ መዝናኛ ጊዜ ብለውታል። ሁለቱ ሀገሮች የአንድነት ስሜት ያንጸባረቁበት ጊዜ ሆኗል።